Voice of a man. የኢትዮጵያ መንግስት በሀገሪቱ የሚገኙትን ሀያ ሰባት ካምፖች በአስር አመታት ውስጥ እንደሚዘጋና ስደተኞችም ከህብረተሰቡ ጋር ተቀናጅተው እንዲኖሩ የሚያደርግ እቅድ ይፋ አደረገ። ይላል ሰሞኑን ይፋ የተደረገው ይህ የተቀናጀ ስደተኞች ምላሽ ማዕቀፍ ይህንና ሌሎች ጉዳዮችን ያካተተ መሆኑን የስደተኞችና ከስደት ተመላሾች ጉዳይ አስተዳደር ምክትል ዋና ዲሬክተር አቶ ዘይኑ ጀማል ለአሜሪካ ድምጽ ተናግረዋል። አቶ ዘይኑን ያነጋገራቸው እስክንድር ፍሬው ነው፣ ተከታዩን ዘግቧል። ሰሞኑን ይፋ የተደረገው እቅድ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከአምናው የተባበሩት መንግስታት ጠቅላላ ጉባኤ ጎን ለጎን በኒውዮርክ በተካሄደና በስደተኞች ላይ ባተኮረ የመሪዎች ስብሰባ ላይ የገቡትን ቃል መነሻ ያደረገ ነው። ጠቅላይ ሚኒስትሩ በዚህ ስብሰባ ከስደተኞች አያያዝ አንፃር ኢትዮጵያ ዘጠኝ ማሻሻያዎችን ተግባራዊ እንደምታደርግ ቃል ገብተው ነበር። የተቀናጀው የስደተኞች ምላሽ ማዕቀፍ ይፋ መደረግ እነዚያን እቅዶች ተግባራዊ ለማድረግ እንደሚያግዝ የስደተኞችና ከስደት ተመላሾች ጉዳይ አስተዳደር ምክትል ዋና ዳይሬክተር አቶ ዘይኑ ጀማል ለአሜሪካ ድምፅ በስልክ አብራርተዋል። ተግባራዊ ከሚደረጉት ማሻሻያዎች አንዱም አሁን በካምፖች ውስጥ የሚኖሩትን የጎረቤት ሀገራት ስደተኞች ከህብረተሰቡ ጋር ተቀላቅለው እንዲኖሩ ማድረግ መሆኑን አስረድተዋል። የአስር አመት ስትራቴጂክ ቪዥን አስቀምጠናል። ሀያ ሰባት ካምፖች ናቸው በአሁኑ ሰዓት ያሉት። ሀያ ሰባቱን ካምፖች በአንድ አመት ወይ በሁለት አመት ዘግተህ ሁሉም ሰው ወደ ውጭ ማድረግ አልችልም። ከካምፖች ማርጋቸው የስራ ዕድል ሳታመቻችላቸው የተለያዩ ገቢ የሚያስገኙ ፕሮጀክቶችን ነድፋ ወደ ፕሮዳክቲቭ ስኪም ካላስገባናቸው ለሀገራችን ውስጥ ባለው የሌበር ማርኬት ተቀጥሮ የመስራት አቅም ያላቸው አይደሉም። ስለዚህ በአስር ዓመት ትራጀክታሪ ውስጥ አስገብተህ ቀስ በቀስ ፕሮጀክት ቀርጠህ ወደ እርሻ የሚገባው በእርሻ እንዲገባ፣ በአነስተኛ ጥቃቅን መግባት የሚገባው በዛ ወደዛ እንዲገባ፣ ወደ ኢንዱስትሪያል ፓርክ የሚገባው ወደዛ እንዲገባ እንግዲህ የማመቻቸት ስራ ላይ ኦልሬዲ ገብተናል። ቪዥን አስቀምጠናል በአስር ዓመት ጊዜ ውስጥ ካምፖቹ በሙሉ አቦሊሽ እናረጋቸዋለን ብለን ነው የምናስበው። እንግዲህ ስለዚህ በአስር ዓመት ውስጥ ሁሉም ወደ ኢትዮጵያ የሚመጡ ስደተኞች በካምፕ ውስጥ አይደለም የሚስተናገዱት ከህብረተሰቡ ጋር ተቀላቅለው ነው እንዲኖሩ የሚደረገው ነው እያሉኝ ያሉት። አዎ አሁን እኛ ያተኮር ነው ያሉት ላይ ነው። ዘጠኝ መቶ ሺህ በላይ ስደተኛ ነው ያለው። እንግዲህ ከእነዚህ ስደተኞች አብዛኞቹ ከሀያ አመት በላይ ቆዩ አሉ፣ ከአስር ዓመት በላይ ቆዩ አሉ እና ረጅም ጊዜ የቆዩ ኢትዮጵያ ውስጥ ረጅም ጊዜ የቆዩ ስደተኞች ናቸው። ስለዚህ ይህ ስትራቴጂክ ቪዥናችን ሞር የሚያተኩሮ ያሉት ላይ ነው። እዚህ ኦልሬዲ የገቡት ላይ ነው። ኢመርጀንሲ የማይቀር ነው። አንድ ለኤመርጀንሲ የሚሆን ካምፕ አንድም ካምፕ ሁለትም ካምፕ የማይቀር ነው። ወደ ኢንፍላክሱ የሚቀጥል ከሆነ ማለት ነው። እነዚህን ግን ፍሪ አሬንጅድ የሆነ የሆነ ፕሮጀክት አዘጋጅተን የኢኮኖሚ እድል አዘጋጅተን የስራ እድል አዘጋጅተን ቀስ በቀስ ከካምፕ ወደ ፕሮዳክቲቭ የሆነ እስኪም እናስገባቸዋለን ነው ዋናው። አሁን ኤርትራውያን ስደተኞች አዲስ አበባን ጨምሮ በተለያዩ አካባቢዎች ከማህበረሰቡ ጋር ተቀላቅለው ሲኖሩ እየተመለከትን ነው። እርግጥ እነሱ በባህልም በብዙ ነገር ያው ከህዝቡ የተሳሰረ በመሆኑ ለነሱ አስቸጋሪ አይሆንም። ነገር ግን ሌሎቹ ከሌሎች ጎረቤት ሀገራት የሚመጡትን ስደተኞች እንደዚህ ከማህበረሰቡ ጋር ቀላቅሎ ማኖር ትንሽ ፈተናዎች ሊኖሩት እንደሚችሉ ስጋታቸውን የሚገልጹ ዓለም አቀፍ ተቋማት አሉ። አቶ ዘይኑ ምንድን ነው በዚህ ላይ እናንተ ምላሽ? ይህንን ተቀባይነት የሌለው ነው ትልቁ ነገር አሁን አውጥተን ከካምፕ አውጥተን ስደተኞቹ እናኖራለን። በቂ የሆነ ዝግጅት አድርገን ነው። አሁን ለምሳሌ ወደ እርሻ የሚገቡ ከሆነ የእርሻ ፕሮጀክቶች፣ የመስኖ እርሻ ፕሮጀክቶችን እናዘጋጃለን እናዘጋጃለን፣ ግብአት እናዘጋጅላቸዋለን እራሳቸው እስኪችሉ ድረሱ ተጨማሪ ያለ አንድ ሺህ ሄክታር ላይ አሁን ኦልሬዲ ተጀምሯል። የእርሻ ስራው ማለት ነው። ግማሽ ግማሽ ሄክታር መሬት እንሰጣቸዋለን። መስኖ በመስኖ ዴቨሎፕ ያደረገ መሬት ማለት ነው። ግማሽ ሄክታር ለስደተኛ፣ ግማሽ ሄክታር ለአካባቢ ሰው እንሰጣለን። እና ያመርታሉ፣ በጋራ ያመርታሉ፣ ይጠቀማሉ። በጣም በከፍተኛ ሁኔታ ትስስራቸው የሚገርምህ ነገር በአንድና በሁለት ዓመት ጊዜ አስገራሚ የሆነ ትስስር ነው ሊፈጠር የቻለው። ምክንያቱም የአካባቢ ህብረተሰብ በስደተኛው በመጣው ሪሶርስ በመጠቀም በገነባነው የመስኖ እርሻ ተጠቃሚ ሆኗል ስተኛው ደግሞ ከሎካል ህብረተሰቡ ባገኘው ውሀና መሬት ተጠቅሞ ከተረጅነትና ተጋላጭነት ከድህነት ወጥቶ እየሰራ እየኖረ ነው ያለው አሁን ይሄ ፕሮግራም ውስን ሀብትን ከመሻማት አንፃር በአገሬው ላይ ተጽዕኖ ያሳድራል የሚሉ አስተያየቶችም ይሰነዘራሉ። እነዚህን ሁለቱን እንዴት ነው አስታርቆ መሄድ የሚቻለው? በአንድ በኩል መንግስት ለዜጎቹ የስራ እድል ለመፍጠር እየሰራው ነው የሚለውን፣ በሌላ በኩል ደግሞ እነዚህ ከውጭ ሀገራት የመጡ የጎረቤት ሀገራት ስደተኞችንም ከህብረተሰቡ ጋር ተቀላቅለው እንዲኖሩ የስራ እድል እንዲያገኙ፣ ትምህርት እድል እንዲያገኙ የማድረጉን ሂደት ማለት ነው። የስደተኛ ጉዳይ የኢትዮጵያ መንግስት ብቻ ጉዳይ አይደለም። ስደተኛ ቦርደር ሲሻገር የዓለም አቀፍ ህብረተሰብ ኃላፊነት ነው። የዓለም አቀፍ ህብረተሰብ ስደተኛን ለመርዳት የተለያዩ በርደን ሼሪንግ ያንም m b 들 ሰሞኑን በኢትዮጵያ ይፋ የተደረገው የተቀናጀ የስደተኞች ምላሽ ማዕቀፍ የስደተኞችን አያያዝ በከፍተኛ ሁኔታ እንደሚያሻሽል የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽንና የኢትዮጵያ መንግስት አስታውቀዋል። ከኢትዮጵያ የስደተኞችና ከስደት ተመላሾች ጉዳይ አስተዳደር ምክትል ዋና ዳይሬክተር አቶ ዘይኑ ጀማል ጋር ያደረግኩትን ቃለ ምልልስ ቀሪ ክፍል በሌላ ዘገባ ልመለስበት ሞክራለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።